ማህደረ ዜና። የሰሜን ኢራቅ ግዛት ከባግዳድ ፌዴራዊ አስተዳደር ነፃ እንዲወጣ የግዛቲቱ ህዝብ ባለፈው ሳምንት ወሰነ። በዘጠና ሁለት በመቶ የድጋፍ ድምፅ የጸደቀው መገንጠል ኩርዶችን አስፈነደቀ የኢራቅ አረቦችን አስቆጣም። ሌሎች አረቦችን ቱርኮችንና ፋርሶችን አሳዝኗል፣ አስደንግጧልም። የኢራቅ ኩርዶች መንግስት አከል አስተዳደር እንዲመሰርቱ ዙሪያ መለስ ድጋፍ ሲሰጡ የነበሩት ዩናይትድ ስቴትስና ተባባሪዎቿም የኩርዶችን ውሳኔ ተቃውመውታል። የዩናይትድ ስቴትስ ጥብቅ ወዳጅ እስራኤል ግን ሰባ ዓመት እንደኖረችበት የአረቦችን መገነጣጠል ደገፈች። የኩርዶች ውሳኔ መነሻ የመገንጠል ፖለቲካ ማጣቀሻ የዓለም መሪዎች ግራ አጋቢ መርህ መድረሻችን ነው። ላፍታም አብራችሁን ቆዩ። የሶቪየት ሕብረት የመጨረሻ መሪ ሚሃይል ጎርባቾቭ ሐምሌ 1990 ዘመኑ በሙሉ እንደ ጎርጎሪያኑ አቆጣጠር ነው። ባደረጉት ንግግር አዲስ ያሉት የዓለም ፖለቲካዊ ስርዓት አልፋ ወኦሜጋ ትዕግስት ነው ብለው ነበረ። ጎርባቾቭ የትዕግስትን አስፈላጊነት ባስታወቁ በአመቱ ግን አዲስ መርህ የዘረጉላት ልዕለ ኃያል ሀገራቸው አንድ የመሆን ትዕግስቷ አብቅቶ ብዙ ስፍራ ተፈረካከሰች። ሁለት ተከፍላ የነበረችው ጀርመን በአንጻሩም አንድ ሆነች። አዲስ የዓለም ፖለቲካዊ ስርዓት ተጀመረ ወይም ተጀመረ ተባልን። አሮጌውን የዓለም ስርዓት ከጎርባቾቭ ጋር ሆነው ያፈራረሱት ያኔው የዩናይትድ ስቴትስ ፕሬዚደንት ጆርጅ ሄርበርት ዎከር ቡሽ ጡረታ ከተገለሉ በኋላ እንዳሉት አዲሱን የዓለም ስርዓት በመገንባቱ ሂደት እንደ ጀርመን ዳግም መዋሃድ ሁሉም የኢራቅ መወረርም አስፈላጊና ጠቃሚ ነበር። የጦር መሳሪያን በመቆጣጠር የጀርመንን ዳግም ውህደትና በፋርስ ባህረ ሰላጤ የሳዳም ሁሴንን ወረራ በመዋጋት ረገድ በቅርብ በመተባበር የተዋጣለት ሥራ ሰርተናል። የአሜሪካው ውጭ ጉዳይ ሚኒስትር ጀምስ ቤከር እና የሶቪየት ህብረቱ አቻቸው በአጭር ጊዜ ወዳጅነት መስርተው እነ ጎርባቾቭን በማቀራረባቸው ቀዝቃዛው ጦርነት ማንም ባላሰቡ ሰላማዊ መንገድ እንዲያበቃ አድርገዋል። የቀዝቃዛው ጦርነት ፍጻሜ ከሶቪየት ህብረት ሌላ ዩጎዝላቪያን ፈረካክሷል። እስያ፣ አፍሪካና ደቡብ አሜሪካ ውስጥ እስከዚያ ዘመን ድረስ ለፖለቲካዊ ስርዓት ለውጥ ይፋለሙ የነበሩ ሸማቂዎችን አንድም ለሽንፈት አልያም ለቤተ መንግስት ስልጣን አብቅቷል። እንደ ጀርመን ሁሉም የመኖች ሲዋሃዱ ኮሪያዎች ዛሬም እንደ ቀዝቃዛው ጦርነት ዘመን ለውጊያ ይጋበዛሉ። በቀዝቃዛው ጦርነት ወቅት ለግዛት ነፃነት ይዋጉ የነበሩ ኃይላት አንድም ጠፍተዋል አልያም በየግዛቱ ትናንሽ መንግስታትን መስርተዋል። ዲሊ፣ አስመራ፣ በርበራና ፕሪስቲና ላይ አዳዲስ መንግስታት የመሰረቱት ኃይላትና ደጋፊዎቻቸው ከነጻነት በፊት ለየህዝባቸው የገቡትን ቃልና ተስፋ ገቢር ማድረግ አለማድረጋቸው ግን በእርግጥ እስካሁን አነጋግሯ አላበቃም። ጁባ ላይ ግን ሌላ አዲስ መንግስት ተመስርቷል። አዳዲስ መንግስታት የመሰረቱት አብዛኞቹ ኃይላት የየሀገራቸውን ህዝብ የስደት፣ የጦርነት የረሃብ ችግር አብነት የማድረጋቸው ምክንያት በቅጡ ተተንትኖ ሳበቃ ሰሞኑን ከኢርቤል እስከ ባርሴሎና የታየና የሚታየው አዳዲስ ቤተ መንግስት ለማቆም የሚፈልጉት ኃይላትም ደጋፊዎቻቸውም ብዙ መሆናቸውን የሚያረጋግጥ ነው። ፋላህ ሙስጠፋ በኪር ማረጋቸው የኩርዲስታን ውጭ ጉዳይ ሚኒስትር ይላል። ኩርዲስታን የሚባል መንግስት ግን ዓለም ምናልባት በምግባር እንጂ በህግ አታውቅም። ኩርዲስታን ነፃ መውጣቱ አይቀርም አሉ ሀያሉ ዓለም ለበርካታ ዓመታት የሚደግፈው ግን ህጋዊ እውቅና የነፈገው የኩርዲስታን መንግስት ውጭ ጉዳይ ሚኒስትር። በቀደም እኒያ ከዚህ ቀደም ነፃ ያወጡት እኒያ ከእኛ በፊት መንግስት የመሰረቱት የእኛን መንግስትነት የሚነፍጉን ለምንድን ነው? ነፃነት ለመጠየቅ እኛ የመጀመሪያዎቹ አይደለንም። የመጨረሻዎቹ ማንሆንም እንቀዳጃለን። ኩርዲስታን በዚህ በግጭት ጦርነት በሚታመስ ምድር የዲሞክራሲ አንጸባራቂ አብነት ትሆናለች። ንጉሥ ሻዳዲድ ከአርመን አራን እስከተባለው ግዛት የሚገኘውን አካባቢ መግዛት ከጀመሩበት ከ951 ጀምሮ የኦስማን ቱርኮች ዓለምን ማስገበር እስከጀመሩበት እስከ1113 ድረስ የራዋዲድ የማርዊንዲስ፣ አናዚዲስ አናዚዲስ፣ ሀዛር ስፒዲስ፣ አዩባዲስ የሚባሉ የኩርድ ስርወ መንግስታት ከምስራቅ አናቶሊያ እስከ ግብፅ የሚገኘውን ሰፊ ግዛት በየዘመኑ ገዝተዋል። ጠንካራው የቱርክ ስርወ መንግስት ከፈረሰ በኋላ አካባቢውን የተቆጣጠሩት የብሪታንያና የፈረንሳይ ቅኝ ገዢዎች አካባቢውን በየሀገር ሲሸነሽኑ ኩርዶችም የዛሬዎቹ ቱርክ ኢራን፣ ኢራቅ እና ሶሪያ ግዛት ተከፋፈሉ። የአውሮፓ ቅኝ ገዢዎች አካባቢውን ለቀው ሲወጡ ግን በየሀገሩ የተከፋፈሉት ኩርዶች የነጻነት ጥያቄና ትግል እንዳዲስ ተቀጣጠለ። በጠላትነት የሚፈላለጉት የአራቱ ሀገራት መንግስታትም አንዳቸው የሌላቸውን ኃይል ለማዳከም አንዳቸው የሌላውን ኩርድ የነጻነት ኃይል ያስታጥቅ ያደራጅ ያስጠልልም ነበረ። የቱርክ ኩርድ ደፈጣ ተዋጊዎች ዋና ደጋፊ ሶሪያ ነበረች። የሶሪያ ኩርድ ደግሞ ቱርክ። የኢራቅ ኩርድ ነፃ አውጪ ድርጅቶችን የምታስታጥቅና የምታደራጀው ኢራን ነበረች። የኢራንን ኢራቅ በ1991 ዩናይትድ ስቴትስ መራሹ ጦር ኢራቅን መውረሩ የአካባቢውን የእስከዚያ ዘመን የኃይል አሰላለፍ ያናጋ፣ ከሁሉም በላይ የኩርዶችን አወጋገን ያመሰቃቀለ ነበረ። ወረራው ለኢራን ኩርዶች የባግዳድ ኃያል ደጋፊያቸውን አቅም ሲያሽመደምድባቸው፣ ለኢራቅ ኩርዶች በአንጻሩም የአዲስ ድጋፍ በር ከፈተላቸው። ዩናይትድ ስቴትስ እና ብሪታንያ ለኢራቅ ኩርዶች ሙሉ ድጋፍ ይሰጡ ገቡ። የኢራቅ የጦር ጀቶች የኩርድ አማጽያን በሸመቁበት በሰሜናዊ ኢራቅ አየር ላይ እንዳይበሩም በተባበሩት መንግስታት ድርጅት አማካኝነት አሳገዱ። ጀላል ጠላባኒና መስዑድ ባርዛኒ የሚመሯቸው ደፈጣ ተዋጊ ቡድናት ሰሜናዊ ኢራቅ ኤርቤል ላይ ጠንካራ ጦር ኃይል ሙሉ የመንግስት መዋቅርና ልዩ ባንዲራ ያለው መንግስት አከል አስተዳደር መሰረቱ በ በ2003 ፕሬዚደንት ጆርጅ ደብልዩ ቡሽ እና ጠቅላይ ሚኒስትር ቶኒ ብሌር ያዘመቱት ጦር ኢራቅን ሲወር የኩርድ አማጽያን የቅርብ ተባባሪዎቹ የመረጃ ምንጮቹና ዋና ደጋፊዎቹ ነበሩ ኢራቅ ከታላቅ ሀገርነት ወደ አሸባሪዎች መናኸሪያነት ስትለወጥ ጀላል ጠላባኒ የመለዋ ኢራቅ መስዑድ ባርዛኒ ደግሞ መንግስት ያልሆነው የኩርዲስታን መንግስት ፕሬዚደንት ሆኑ። የኩርድ ፖለቲከኞች ሁለት ቤተ መንግስት እንዲያስተዳድሩ የፈቀዱ ያደራጁና፣ አስማማን ያሉት የዋሽንግተን መሪዎችና የባግዳድ ታዛዦቻቸው ነበሩ። በ2014 ዩናይትድ ስቴትስ እና የዩናይትድ ስቴትሷ ኢራቅ አይሲስ በተባለው አክራሪ ደፍጣ ተዋጊ ቡድን ላይ ጦርነት ሲያውጁ ምዕራባውያን መንግስታት የመንግስትነት እውቅና ለነፈጉት ለኤርቤል መንግስት ከባግዳድ እኩል የጦር መሳሪያ ያስታጥቁ፣ ጦሩን ያሰለጥኑ፣ ያደራጁትም ገቡ። ሽማግሌው የኩርድ ፖለቲከኛ ጣላባኒ ከሳዳም ሁሴን ቤተ መንግስት በጡረታ ሲገለሉ፣ ፔሽሜርጋ የተባለው የኩርድ ጦር ኪርኩክን የመሳሰሉ የነዳጅ ቋት ከተሞችን ከአይሲስ እጅ ሙሉ በሙሉ መቆጣጠሩ ሲረጋገጥ፣ የኩርዶችን ነፃ መውጣት አጥብቃ የምትቃወመው ቱርክ ከምዕራብ አውሮጶች ጋር ስትነታረክ ባርዛኒ የእድሜ ልክ ህልማቸውን እውን ለማድረግ ወሰኑ። እርግጥ ነው ፕሬዚደንት የሚለው ክብር ማዕረግ ስልጣንም አልተጓደለባቸውም። የኩርዶችን ባንዲራ እያውለበለቡ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ንግግር ለማድረግ ግን አንድ ነገር ይቀራቸዋል፣ ነፃ መንግስት። ጊዜው ደግሞ አሁን ነው። ከባግዳድ ጋር በፌዴሬሽን የሚያሳስረውን ውል አፈረሱም። ሕዝበ ውሳኔ ጠሩም። ለምን ሲባሉ ከልጅነቴ ጀምሮ የተዋጋሁት ለነፃነት ነው መለሱ። ነባሩ ሽምቅ ተዋጊ የራስን ዕድል በራስ መወሰን በጣም የታወቀ ዓለም አቀፍ መብትና ህግ ነው። ህዝበ ውሳኔውን እንዲዘገይ የጠየቁንን ሀገራት ሌላ ምርጫ ትሰጡናላችሁ ወይ ብለን ጠይቀናቸው ነበረ እስካሁን ምንም አላቀረቡልንም ስለዚህ ህዝበ ውሳኔውን እናደርጋለን ጠመንጃ ስታጠቅ የ16 ዓመት ልጅ ነበርኩኝ ለኩርዶች ነፃነት ስዋጋ እዚህ ደርሻለሁ አሁንም ለነፃነት ህይወቴን ለመስጠት ዝግጁ ነኝ የባርዛኒን ፍላጎት ህዝባቸው በዘጠና ሁለት ከመቶ ድምፅ አጸደቀላቸው። ጨፈረ ቦረቀም። የኢራቅ መንግስት የኩርዶችን ውሳኔ አጥብቆ ነቅፎታል። የጠቅላይ ሚኒስትር ጃፈር አልአባድን መንግስት ይበልጥ ያሳሰበው ግን ከህዝበ ውሳኔው ውጤት ይልቅ በነዳጅ የበለጸገችው ከኩርዶች እኩል ወይም ይበልጥ አረቦች የሚኖሩባት የኪርኩክ ከተማ በኩርዲስታን ቁጥጥር ስር መሆኗ ነው። አባዲ ኪርኩክን ከኩርዶች እጅ የሚያስለቅቅ ጦር ወደ አካባቢው እንዲያዘምቱ የኢራቅ ምክር ቤት ሙሉ ስልጣን ሰጥቷቸዋል። አባዲ የምክር ቤታቸውን ውሳኔ አክብረው ጦር ያዘምቱ ይሆናል። በቅጡ ያልደረጀው የኢራቅ ጦር ግን ጠንካራውን የኩርዲስታን ጦር ሊቋቋመው እንደማይችል ምክር ቤቱም አባዲም ኩርዶችም ጠንቅቀው ያውቁታል። ሳውዲ አረቢያን ጨምሮ ሌሎች የአረብ መንግስታትም የኩርዲስታንን መገነጣጠል ተቃውመውታል። እንደ ኢራቅ ሁሉ የኩርድ ሸማቂዎች ለነፃነት የሚፋለሙባት ቱርክ ውሳኔውን ገቢር ሊሆን የማይችል በማለት አውግዘዋለች። የቱርኩ ፕሬዚደንት ጠይብ ኤርዶሃን እንዳሉት ደግሞ የኢራቅ ኩርዶች ህዝበ ውሳኔውን የጠሩት እስራኤልን ለማስደሰት ነው። የኩርድ ግዛት መንግስት ትርጉም በማይሰጠው ራስን ነፃ የማውጣት ሙከራ በእርግጥ ራሱን እሳት መሃል ነው የጣለው። የማንንም ነፃ መሆን አልቀበልም። ኢራንም ህዝበ ውሳኔውን በጠንካራ ቃላት ካወገዙት ጥቂት ሀገራት አንዷ ናት። የአረቦችና የፋርሶች ቀንደኛ ጠላት የምትባለው እስራኤል ህዝበ ውሳኔውን በመደገፍ ከዓለም ብቸኛዋ ሀገር ሆናለች። ለኢራቅ ኩርዶች ከ1990ዎቹ ጀምሮ ሁለንተናዊ ድጋፍ የሰጡና የሚሰጡት ዩናይትድ ስቴትስና ተባባሪዎቿም ህዝበ ውሳኔውን አልደገፉትም። ይሁንና መስዑድ ባርዛኒ እንዳሉት ምዕራባውያኑ መንግስታት ህዝበ ውሳኔውን አዘግዩት አሉ እንጂ አስቀሩት ወይም የኢራቅ አንድነት ይከበር አላሉ። የኩርድ ህዝብ 35 ሚሊዮን ይገመታል። አብዛኛውም የሱኒ ሙስሊም ነው። ኢራቅ፣ ቱርክ፣ ኢራንና ሶሪያ ተበታትኗል። የኢራቆቹ ኩርዶች ውጭ ጉዳይ ሚኒስትር ፋላህ ሙስጠፋ በኪር እንዳሉት የኢራቅ ኩርዶች ግፋ ቢል በአንድ ዓመት ጊዜ ውስጥ ነፃነት ያውጃሉ። ቀጣውስ ማን ይሆናል ነው የከንግዲሁ ጥያቄ። የቱርክ፣ የሶሪያ፣ የኢራን ኩርድ ወይስ ካታሎኒያ? ወይስ ደግሞ ሌላ? ነጋሽ መሐመድ ነኝ። ቸር ያሰማን።